የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የነሐሴ 8 2015 ዓ.ም የሰኞው ምሽት መሰናደው ጀመረ። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተፈጸመ ጥቃት 26 ሰዎች እንደተገደሉ ተገለጸ። የሞተው ቁጥር እንግዲህ አስከሬን ክፍል ላይም ቆጠራ አርገን ስለነበረ ወደ 26 የሰማችኋቸው የፍኖተ ሰላም ሆስፒታል ዋና ስራ አስኪያጅ አቶ ማናዬ ጤናው ናቸው ዝርዝሩ ቆየት ብሎ ይደመጣል በአስቸኳይ ጊዜ አዋጅ መታወጁ ካለፉት አምስት አመታት ስህተቶቻችን ያለመማራችን ውጤት ነው ሲሉ የቀድሞ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው አዋጁን መቃወማቸውን ተፋላሚ ወገኖች በአማራ ክልል የሚያደርጉትን ግጭት አላንዳች ቅድመ ሁኔታ በአስቸኳይ እንዲያቆሙ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ ማቅረቡን የሚሉትና ሌሎች ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ የሚቆየውን ምሽቱን መሰናዶ እየመራው ኤደን ገረመው አብሪያችሁ እቆያለሁ። ስርጭቱን በማስተናበር ኤልያስ አስማረ አብሮኛለሁ። ዋና አዘጋጇ ጽዮን ግርማ ናት። ከሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽና እንዲሁም ደግሞ የቪያ ማሪክ ድረገጽ ላይ በመግባት ትከታተሉ ዘንድ በአክብሮት እንጋብዛለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን የአማራ ተወላጆችን እስራት ማውገዙ፣ የአፍሪካ ሕብረት በኒጀር ቀውስ ላይ ለመነጋገር ዛሬ አዲስ አበባ ላይ ስብሰባ መቀመጡ፣ እንዲሁም የሱዳን ጦር ሰራዊት አዛዥ ጀኔራል አብደልፈታህ አልቡርሃን ተቀናቃኛቸውን የፈጥኖ ድራሽ ኃይል በጦር ወንጀለኝነት መክሰሳቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ ሰብአዊ መብቶች ኮሚሽን የአማራ ተወላጆችን እስር አውግዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት ሳምንታት በአማራ ክልል የተቀሰቀሰው ከባድ ጦርነት ከባድ ስጋት እንዳሳደረበትና የአማራ ተወላጆች በጅምላ እየታሰሩ ያሉበትን ሁኔታ ማውገዙን የፈረንሳዩ ዜና ወኪል አጃንስ ፍራንስ ፕሬስ ኤኤፍፒ ዘግቧል። በክልሉ የተቀሰቀሰውን ግጭት ተከትሎ ባለሥልጣናት በሺዎች የሚቆጠሩ የአማራ ተወላጆችን በጅምላ አስረዋል፣ ሲል አሶሲትድ ፕሬስ አሶሲትድ ፕሬስም በተመሳሳይ የህጋዋቂዎችንና የአይንም ማኞችን ዋቢ አድርጎ ዘግቧል። አሉላ ከበደ የዜና ኪሎቹ ያጠናቀሯቸውን ዘገባዎች ጨምቆ እንደሚከትለው ያቀርበዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፉት ሳምንታት በአማራ ክልል የተቀሰቀሰው ከባድ ጦርነት ከፍተኛ ስጋት እንዳሳደረበት ገልጦ በአማራ ተወላጆች ላይ እየደረሰ ያለውን የእስር ዘመቻ ያለውን አውግዟል። ኮሚሽኑን ጠቅሶ አጃንስ ፍራንስ ፕሬስ በዛሬው ዕለት ባወጣው ዘገባ የአስቸኳይ ጊዜ አዋጁ ከመታወጁ በፊትም ሆነ በኋላ የሰብዓዊ መብት ጥሰቶች ቅሬታዎች እንደደረሱት ገልጠዋል። ኮሚሽኑ አክሎም በአዲስ አበባ ከተማ የአማራ ተወላጆች የሆኑ ሰላማዊ ዜጎችንና ከኤርትራ የመጡ ሕገወጥ ስደተኞችን በስፋት በማሰር ላይ ይገኛሉ ብሏል። በክልሉ የተጠቀሰውን ግጭት ተከትሎ ባለሥልጣናት በሺዎች የሚቆጠሩ የአማራ ተወላጆችን በጅምላ አስረዋል ሲል አሶሽየትድ ፕሬስ በተመሳሳይ የሕግ አዋቂዎችንና የዓይን ማኞችን ዋቢ አድርጎ ዘግበዋል። ስማቸውን መግለጽ ያልፈለጉ የሕግ ባለሙያዎች አስቸኳይ ጊዜ አዋጁ በአዲስ አበባ የሚገኙ የአማራ ተወላጆችን ለእስር መዳረጉን ለዜና ወኪሉ ተናግረዋል። የአማራ ተወላጆች ከመንገድ ላይ እየታፈሱ በፖሊስ ጣቢያዎች ትምህርት ቤቶችና ሌሎች ጊዜያዊ ማቆያ ማዕከላት ታስረዋል ብለዋል። በመቶዎች የተቆጠሩ ሰዎች የታሰሩባቸውን ሰባት ትምህርት ቤቶችና ፖሊስ ጣቢያዎችን መጎብኘታቸውን አንድ ጠበቃ ሲገልጹ፣ ሌላኛው ደግሞ የፖሊስ ምንጮችን ጠቅሰው በአዲስ አበባ ብቻ ሦስት ሺህ ሰዎች መታሰራቸውን ተናግረዋል። ሦስተኛው የሕግ ባለሙያም እንዲሁ ባለፈው ሳምንት በአዲስ አበባ ፖሊስ ጣቢያዎችና ፍርድ ቤቶች ከፋኖ ሚሊሻ ጋር ግንኙነት አላቸው ተብለው የተያዙና የተወነጀሉ በርካታ ወጣቶችን ማግኘታቸውን ተናግረዋል። በሌላ በኩል በፖሊስ ከተወሰደ ከቀናት በኋላ እንደተለቀቀ የተናገረ አንድ የአማራ ተወላጅ ባለፈው ሳምንት ውስጥ የሲቪል ልብስ በለበሱ ፖሊሶች ከመንገድ ላይ የተወሰደው ስለ ሰሞኑ የአማራ ክልል ግጭት በስልክ ሲነጋገር ተሰምቶ እንደሆነ ተናግረዋል። ወደ ፖሊስ ጣቢያ ከመወሰዱ በፊትም በመቶዎች ከሚቆጠሩ ሌሎች ጋር አንድ ትምህርት ቤት ውስጥ ታስሮ እንደነበር ተናግረዋል። አንድ ሌላ አስተያየት ሰጪም በበኩሉ አስቸኳይ ጊዜ አዋጁ ከመታወጁ በፊት የታሰረ ወንድሙ በመቶዎች ከሚቆጠሩ ሌሎች እስረኞች ጋር አንድ ትምህርት ቤት ውስጥ እንደሚገኝ ገልጠዋል። ወንድሙ የሚገኝበትን እስር ቤት ሁለት ጊዜ የጎበኘው ይኸው እማኝ አብዛኞቹም እስረኞች ወጣቶች መሆናቸውን ገልጠዋል። የፌዴራል መንግሥት በበኩሉ ባለፈው አርብ 23 ተጠርጣሪዎችን በቁጥጥር ስር መዋሉን ሲገልጽ ከታሳሪዎቹም መካከል አንድ የፓርላማ አባልና ጋዜጠኛ እንደሚገኙበት ታውቋል። የሱዳን ጦር ሰራዊት አዛዥ ጄኔራል አብዱልፈታህ አልቡራን ዛሬ በቴሌቪዥን ባደረጉት ንግግር ተቀናቃኛቸው ሐምዳን ዳግሎ እና የፈጥኖ ደራሽ ኃይላቸውን በጦር ወንጀለኝነት ከሰዋል። በአልቡራን እና በፈጥኖ ደራሽ ኃይሉ አዛዥ ጄኔራል መሐመድ ሐምዳን ዳግሎ መካከል የነበረው ውጥረት ወደ ግጭት አምርቶ ባለፈው ሚያዝያ በመዲናዋ ካርቱም ውጊያ ሲጀምሩ ሱዳን ትርምስ ውስጥ ገብታለች። አልቦራን ከረጅም ጊዜ በኋላ በሱዳን ቴሌቪዥን ቀርበው ባደረጉት ንግግር የፈጥኖ ደራሽ ኃይሉን እና ሀምዳን ዳግሎን ዲሞክራሲን መልሶ ለማምጣት በሚል የመብት ጥሰት ፈጽመዋል ሲሉ ከሰዋል። የጦር ወንጀል እየፈጸሙ ዲሞክራሲን እንዴት ማምጣት ይቻላል ሲሉ ጠይቀዋል። የሱዳን ሰራዊት ቀንን በማስመልከት ባደረጉት ንግግር፣ የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ሁለቱንም ወገኖች መጠነ ሰፊ የጦር ወንጀል ፈጽመዋል ሲል ይከሳል የሲቪሎችን ሆን ብሎ መግደል እና የተስፋፋ ጾታዊ ጥቃት ፈጽመዋል ሲል የመብት ድርጅቱ አምሳ ስድስት ገጽ በያዘው ሪፖርቱ አካሷል። በንዳርፓን አቆጣጠር 2ሺ ዓ ም መጀመሪያዎቹ ላይ የዘር ማጥፋት በተፈጸመባት ዳርፉር ግጭቱ ወደ ጎሳ ተኮር ጥቃት ተቀይሮ የፈጥኖ ደራሽ ኃይሉና ተባባሪው የአረብ ሚሊሺያ በምዕራብ ዳርፉር ጥቁር አፍሪካውያንን ኢላማ ያደረገ ጥቃት ፈጽመዋል ሲሉ የተመድ ባለሥልጣናት መክሰሳቸውን የአሶሴትድ ፕሬስ ዘገባ አመልክቷል። የአፍሪካ ህብረት በኒጀር ቀውስ ላይ ለመነጋገር ዛሬ አዲስ አበባ ላይ ስብሰባ ተቀምጧል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት በኒጀር ስላለው ወቅታዊ ሁኔታና ችግሩን ለመፍታት እየተደረገ ስላለው ጥረት ማብራሪያ ያደምጣል ሲል ህብረቱ ቀድሞ ትዊተር አሁን ኤክስ ተብሎ በሚጠራው ማህበራዊ መድረክ አስታውቋል። በስብሰባው ላይ ከሚሳተፉት ውስጥ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና የኒጀር ተወካዮች ይገኙበታል። በመፈንቅለ መንግስት ከስልጣን የተነሱትን መሐመድ ባዙምን አስመልክቶ ሙሳ ፋኪ መሐመት ባለፈው ሳምንት ሲናገሩ አያያዛቸው ተቀባይነት የሌለው ነው በማለት ሁኔታው እጅግ አሳስቦኛል ብለዋል። ወታደራዊ ሁንታው ትናንት እሁድ በምርጫ ሥልጣን የያዙትን መሐሙድ ባዙምን በሀገር ክህደት እንደሚከስ አስታውቆ የቀጠናው የኢኮኖሚ ማህበረሰብ ኤኮዋስ በኒጀር ላይ የጣለውን ማዕቀብ አውግዟል። ባዙምና ቤተሰባቸው ከሐምሌ 19 2015 ጀምሮ በቤት ውስጥ እስር ላይ ይገኛሉ። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። ሰባ ስድስት የሚሆኑ ስደተኞች ባለፈው አርብ ከማልታ ባህር ዳርቻ መታደጉን አንድ መንግሥታዊ ያልሆነ ድርጅት አስታውቋል። ሀያ አራት የሚሆኑት ሕጻናት መሆናቸው ታውቋል። ከእነዚህም አስራ ሁለት የሚሆኑት ካለ ጎልማሳ አጃቢ ብቻቸውን እንደነበሩና ሕጻናቱም ከግብፅ፣ ኤርትራ፣ ኢትዮጵያና ሶሪያ እንደመጡ ታውቋል። ፍልሰተኞቹ በአንድ ከእንጨት በተሰራ ጀልባ ላይ ሆነው ከሊቢያ እንደተነሱ በኋላም የደረሱልን ጥሪ ማድረጋቸው ታውቋል። የሕክምና እርዳታ እንደተደረገላቸውና ዛሬ ጠዋት ኔፕልስ ይደርሳሉ ተብሎ እንደሚጠበቅ የአሶሲትድ ፕሬስ ዘገባ አመልክቷል። በተመሳሳይ ዜና በርካታ ፍልሰተኞች በደርዘን በሚቆጠሩ ጀልባዎች በመሆን ባለፉት ሁለት ቀናት ሶስት አነስተኛ የጣሊያን ደሴቶች ላይ መድረሳቸው ታውቋል። በሕገ ወጥ አዘዋዋሪዎች አማካኝነት ከቱኒዚያ እንደተነሱም ታውቋል። ባለፉት አስር ቀናት በርካታ የጀልባ አደጋዎች በሜዲትራኒያን ባህር ላይ መድረሳቸውን ሪፖርቶች አመልክተዋል። ይህ በእንዲህ እንዳለ የሮማው ሊቃነ ጳጳስ አባ ፍራንሲስ ትናንት እሁድ በነበረ የጸሎት ስነ ሥርዓት ላይ ባደረጉት ንግግር ባለፉት ተከታታይ ቀናት የፍልሰተኞቹ መሞት ለሰው ልጅ ከባድ ቁስል ነው ብለዋል። ባለፉት ሰባት ወራት ውስጥ ብቻ ሁለት ሺህ የሚሆኑ ፍልሰተኞች በሜዲትሬንያን ባህር ላይ ሕይወታቸውን አጥተዋል። በመጨረሻም የማዳጋስካር ፕሬዚደንት ጽህፈት ቤት ኃላፊ ከውድ ማዕድናት አውጪ ኩባንያ ጉቦ ሊቀበሉ ሞክረዋል በሚል በእንግሊዝ መከላከያ ወንጀል መከላከያ ቢሮው ኤንሲኤ ለንደን ላይ መያዛቸውን የሁለቱም አገራት ባለሥልጣናት አስታውቀዋል። የ46 ዓመቷ ሮሚ አንድሪያና ሮስዋ እና ፈረንሳዩ ተባባሪያቸው ናቸው የተባሉ ግለሰብ ጀምፊልድስ የተሰኘው ኩባንያ በማዳጋስካር የማዕድን ማውጣት ፈቃድ ማግኘት ይችል ዘንድ ጉቦ እንዲከፍል ጠይቀዋል የሚል ክስ ቀርቦባቸዋል። ግለሰቦቹ ከኩባንያው ኃላፊዎች ጋር ስብሰባ ላይ ሳሉ መያዛቸውን የሮይተርስ ዘገባ አመልክቷል። 286 ሺህ ዶላር እና በኢንቨስትመንቱ አምስት በመቶ ድርሻን ጠይቀው እንደነበር የእንግሊዝ የወንጀል መከላከያ ቢሮ አስታውቋል። ግለሰቧ ከሥልጣናቸው እንደተባረሩም ለማወቅ ተችሏል። አድማጮች፣ ለምሽቱ የተያዝነው ዜና በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መልሳቸዋሉ። እንግዲህ ወልዴን ለዓለም ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ወስ ከዋሽንግተን ዲሲ ስቱዲዮ 18 የሰኞ ምሽት ነሐሴ 8 2015 ዓ ም መሰናዷችን ወደ እናንተ መድረሱን ይቀጥላል። አብራችሁን ስሮናችሁ እናመሰግናለን። ስርጭቶቻችንን ከሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ግርማ ደገፋና ሲሳይ አሸናፊ፣ የዌብ ና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው አብረውን ያመሻሉ እንዲሁም ወይም ደግሞ ከሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ ነው በአክብሮት የምንጋብዛችሁ። አሁን ለምሽት ወደ ያዝ ነው አብይ ርዕስ መሻገር በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተፈጸመ ጥቃት 26 ሰዎች እንደተገደሉ ተገለጸ። በአማራ ክልል በምዕራብ ጎጃም ዞን በፍኖተ ሰላም ከተማ አደባባይ ኤፍኤስአር በተባለ ተሽከርካሪ ተጭነው በነበሩ ወጣቶች ላይ ትላንት እሁድ ተፈጸመ በተባለ የከባድ መሳሪያ ጥቃት 26 ሰዎች እንደሞቱና 50 የሚደርሱ ሰዎች ደግሞ ቆስለው በሆስፒታል ውስጥ እንደገቡ የፍኖተ ሰላም ሆስፒታል ዋና ስራ አስኪያጅ ለአሜሪካ ድምጽ ተናግረዋል። ፍንዳታው በከተማው ሲከሰት በአይን ግምት ከ10 እስከ 15 ሜትር ርቀት ላይ እንደነበረ የተናገረ አንድ የአይን እማኝ በከተማው አደባባይ ላይ በግምት 2ሺ የሚደርስ ህዝብ እንደነበረና ከእነሱም ውስጥ ኤፌሰር በተባለ መኪና ላይ እየተሰቀሉ እንደነበረ ከፊሎቹ እየተሰቀሉ እንደነበረ ገልጿል። በኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ሰኞ ባወጣው መግለጫ በአማራ ክልል በደብረ ብርሃን፣ በፍኖተ ሰላምና በቡሬ ከተሞች በከባድ መሳሪያ ተኩስ በተፈጸመ ድብደባ አያሌ ሰላማዊ ሰዎች እንደተጎዱ የመኖሪያ አካባቢዎችና የህዝብ አገልግሎት ሰጪ ተቋማትም እንደወደሙ ደረሱኝ ያላቸውን ተአማኒ ሪፖርቶች በመጥቀስ አመላክቷል። አስቴር ምስጋናው ዝርዝር ዘገባ አላት። በአማራ ክልል የምዕራብ ጎጃም ዞን ዋና ከተማ በሆነችው በፍኖተ ሰላም ከተማ ትላንት እሁድ ረፋዱ ላይ በተፈጸመ ጥቃት በርካታ ሰዎች እንደሞቱና እንደቆሰሉ የሆስፒታል ምንጮችና የአይንማኞች ለአሜሪካ ድምፅ ተናግረዋል። የፍኖተ ሰላም ሆስፒታል ዋና ስራ አስኪያጅ አቶ ማናየጤ ነው ዛሬ ሰኞ ለአሜሪካ ድምፅ እንደተናገሩት ወደ ሆስፒታሉ ቆስለው ከገቡት የሚበዙት ህይወታቸው እንዳለፈና ከባድ ጉዳት ደርሶባቸው የቆሰሉትም በሕክምና ላይ እንደሚገኙ ተናግረዋል። የሞቱትም ሆነ የቆሰሉት ሰዎች በከባድ የጦር መሳሪያ በተፈጸመ ጥቃት እንደሆነ ያብራሩት ዋና ስራ አስኪያጁ ሁሉም ንጹሀን ዜጎች እንደሆኑም አክለው ገልጸዋል። የሞት ቁጥር እንግዲህ አስከሬን ክፍል ላይም ቆጠራ ደን ስለ ነበረ ወደ ሀያ ስድስት አስከሬን ቁስለኞችን ግን አሁን በቁጥር ይንታነው ማለት በጣም ይንካሄዳል እና በትክክል አልቆጠርኳቸውም ከአርባ ከሀምሳ በላይ ይሆናል ዝም እየበግርግፍ

ስሙ እንዳይጠቀስ የጠየቀ አንድ የአይንማኝ ጥቃቱ ከተፈጸመበት የፍኖተ ሰላም ከተማ አደባባይ በአይን ግምት ከ10 እስከ 15 ሜትር ርቀት በመኪና ውስጥ እንደነበር ይናገራል። ይሄው የአይንማኝ እንደሚለው በአደባባዩ ዙሪያ ብዛታቸው በግምት 200 የሚደርስ በአብዛኛው ወጣት የሆኑ ግን ደግሞ ያልታጠቁ የህብረተሰብ ክፍሎች ወሬ እያጠያየቁ ነበር። ከነኚህም መካከል ከፊሎቹ ኤፍኤስአር በተባለ መኪና እየተሳፈሩ ወይም እየወጡ ሳሉ በድንገት ከባድ ፍንዳታ እንደሰማና ራሱን ስቶ እንደወደቀ ይገልጻል። ከደቂቃዎች በኋላም ሲነቃ ቁጥሩ የበዛ ሰው ሞቶና ቆስሎ እንደተመለከተ የዓይን እማኙ ይናገራል። እኛ ያለንበት ወደ አዲስ አበባ መውጫ አካባቢ ነው ያለን እና ወደ አደባባዩ ህዝቡ እየተሰበሰበ ስለነበር ያለውን ኢንፎርሜሽን ለማጣራት ወደዛ ሁላችን ተሰብስበን ነበረ። አንድም አካባቢ ላይ አይደለም እዛ ቦታው ላይ አካባቢው ላይ ማንድ የታጠቀ አይደለም ነበረ እና በወቅቱ እኔ ከጓደኞች ጋር ሆነን ባዶ ፒክአፕ አለች። እዛ ፒክአፑ ላይ ነበረ ውስጥ ተቀምጠን የነበረ እንግዲህ አጋጣሚ ፊት ለፊት ነበርሁኝ መኪና ውስጥ ነበርሁኝ እያየን ነበረ እና እዛ ላይ በጣም ትልቅ የሆነ ፍንዳታ ሲፈነዳ እና የተወሰነ በዛ ሽቅፈትን ያየሁት ሲፈነዳ ህዝቡ ልክ እንደ ጎሞራ ሲነሳ ወደ ላይ ያየሁት። ከዛ በኋላ አጋጣሚ የኔ አይንም እምቢ አለኝ። ጀሮም ፍንዳታው በጣም አይለኛ ስለነበረ የእኛ የነበርንበት መኪናም ፊት ለፊት ስለነበረ መስታወቱ ተሰበረ። ከዛ ሁላችን ወደቅን፣ እየወጣን ወደቅን። ከዛ ራሳችንን ለማረጋጋት ሞከርን። እኔም ወደ ሁለት ሶስት ደቂቃ ያክል ፈጀብኝ ራሴን ለማረጋጋት መሬት ላይ ወድቄ። ከዛ በኋላ ትንሽ ቆይቼ እንደ መቆም ስል አጋጣሚ እዛ አካባቢ ላይ ይጮጮሃል፣ ይጮጮሃል እና እኔ ያለሁበት ሰመመን ውስጥ መሰለኝ ከፍንዳታው አንፃ ከዛ የሆነ ሴትዮ መጣ እየጎተተችኝ፣ አረን አባካና ሳይ ነው የምትለኝ። የሆነ ሰው ወድቁባታል መሰለኝ እሷ እና ምንድን ነው ያለው ነገር ብዬ ራሴን ከነበርሁበት ሰመመን ስነቃ፣ ያው በጣም በሚያሳዝን ሁኔታ ያው ስሜትን በጣም በሚጎዳ ሁኔታ ያው በጣም ያገደረ ሳውድቋል አንድ ኪሎ ሜትር ሁለት ኪሎ ሜትር የሚያክል እየሮጡ እየወደቁ የሞቱ ሰዎች አሉ ምናምን እና በጣም ብዙ ሰው ነው ያለቀው። መሳሪያ የወደቀ ጋቢና ነው። ኦፊሰሩ ጋቢና ላይ ነው የወደቀ አብዛኛው ሰው ደግሞ ከፊት አልነበረም። ከኤፌሶር ፊት ላይ አልነበረም። ጠቅላላ ከኋላ ነበር ህዝቡ የነበረ የጉዳቱ መጠንም የቀነሰ ለዛ ነው እንጂ እንደውም ጉዳቱ ከዚህ በላይ ራሱ ይሄዳል ይሄድ ነበረ። ይሄው የአይንማኝ ጥቃቱ የተፈጸመው በምን እንደሆነ እርሱ ባያውቅም የአካባቢው ነዋሪዎች ግን ፍንዳታው ከመሰማቱ ከደቂቃዎች በፊት የጦር አውሮፕላን በሰማይ ላይ ሲያንዣብብ እንደነበር መስማቱን ያወሳል። እኔ እንደውም አጋጣሚ ከባድ መሳሪያ መስሎኝ አስተኳሹን አለ ኦፒዲ ካለ እዚህ አካባቢ ላይ ማየት አለብን ምክንያቱም ተዋትሩት እያሉ ነበር። ራሴን ካረጋገጥኩ በኋላ ግን እንደሚሉን ከሆነ ሰው እያለን ያለ ይሄ ነገር ከመፈጠሩ ከአምስት ደቂቃ በፊት ድሮን ድምፅ እየሰሙ እንደነበረ እዛ አካባቢ ላይ ጭር የሚል ነገር እየሰሙ እንደነበረ ከተማው ላይና፣ አሞራዎች ደግሞ ክንፋቸውን ዘርግተው እየበረሩ እንደነበረ ወደ ታች ወርደው ይህን እያዩ ሰው ትንበያ እየሰጠ ነበረ። ከመጀመሪያ ግን እኛ ልብ አላልነውም ነበረ። የሆነ እኛም እንደዚህ ይሆናል ብለን አልገመትንም ነበረ። ከዛ አንጻር እንደዛ ብለን ለመገመት ችለናል። ድሮን ይሆናል የሚል እምነት አለ የለንም። አሁን አካባቢ ሰውም ድሮን እንደሆነ እርግጠኛ ነው። ለምን የድሮን ድምፅ ሰምተናል ነው የሚሉት። የፍኖተ ሰላም ሆስፒታል ስራ አስኪያጅ አቶ ማና የጤናው እንደሚሉት በአሁኑ ሰዓት በሆስፒታሉ ከፍተኛ የመድኃኒት እጥረት በመኖሩ የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን አመልክተዋል። የትራንስፖርት ስብር ና የግማና መጣም ከዛ አዳነ ዝን የምናመጣ የነበረው ኦክሲን የማናስኝላም፣ ሌሎች መድኒቶችንም ኢመርጀንሲ የሆነ መድኒቶችንም ማቅረብ አንችልም። ይህ በጣም ትልቅ ፈተና ጤና ተቋም መኖር በአሁኑ ወቅት አያስነኝም። በደምጣት ይሞቷሉ። ኦክሲጅን በመጣት ይሞቷሉ። ኦፕሬሽን አሁን መግባት የሚፈልጉ ሰዎች አሁን ዛሬ ጀምሮ ኦፕሬሽን መስራት አንችልም። ያው ስለ ያለው ኦፕሬሽን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ሰኞ ባወጣው ሪፖርት በደብረ ብርሃን፣ በፍኖተ ሰላም፣ በቡሬ ከተሞች አያሌ ንጹሀን ዜግቦች እንደተጎዱ እንዲሁም በመኖሪያ አካባቢዎች በህዝባዊ ቦታዎች ላይ ጉዳት እንደደረሰ ተአማኒ ካላቸው ምንጮች መረጃ ማግኘቱን ጠቅሷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፋላሚ ወገኖች አለም አቀፍ የሰብአዊ መብቶችን ህግ እንዲያከብሩና ትጥቃዊ ግጭቱንም በአስቸኳይ እንዲያቆሙ ጠይቋል። የምስራቅ አፍሪካ የልማት በየነ መንግስት ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና በኢትዮጵያ ውስጥ የሚንቀሳቀሱ ዓለም አቀፍ ማህበረሰብ አባላት በተፋላሚዎች መካከል ውይይት የሚደረግበትን ሁኔታ እንዲያመቻቹና እንዲደግፉም አመልክቷል። ትናንት ጥቃቱ ከተፈጸመበት የፍኖተ ሰላም ከተማ አደባባይ በቅርብ ርቀት በሚገኘው ዓለም ፀሐይ በተባለው ሆቴል በረንዳ ላይ ተቀምጠው እንደነበር የሚናገሩ የአንድ የከተማው ነዋሪ የሆኑ መምህር ፍንዳታው በእግራ ቸው ላይ ጉዳት አድርሶባቸው በፍኖተ ሰላም ሆስፒታል ለመታከም ቢሄዱም ከእርሳቸው የከፋ ጉዳት ያገኛቸውን ቁስለኞች እንደተመለከቱና ወደ ቤታቸው እንደተመለሱ ይናገራሉ። ከሆነ እና ብዛት ሰው አለ። እንዲ ደርገኒ ወደዚያ ከቤተክርስቲያን ተመለሰ ብዙ ሰው አለ። በቃ መስመሩ ብዙ ሰው በርካታ ሰው ነው ያለው። አውቶማቲካሊ ያ ፈንድቶ በቃ ሁላችን ሲያለ ሰንና እንዳልሆነ ሲያደረግ እንትያለ ሆ ያየ። ከዚያ በአጋጣሚ ሶስት ሰው በኔ ላይ ወድቆ እኔ ተወስጥ ነበር ታፋያ ላይ ማለት ነው። ከዚያ እነሱም ዘኔ ሳረጋቸው የእሱ ህይወት የላቸውም እዚያ ምንም አካባቢ ሰው የለም፣ ያለ ሬሳና ቁስለኛ ብቻ ነው። ለ ብቻ ቀና ብዬ ሳይ እዚያ ከሌላው እኔ የተሻልኩ ነበር ብያን ወቅት ማለት ነው እና እዚያ እንዳሉ ሳይሆን እግዚአብሔር ይመስገን እኔ ተርስ ያለው ግን ሌላው እኔ በጣም የሚያሳዝነው አሁን ሆቴሎች ለምሳሌ ዳሞቴ ባንክ የሚባል አለ ሀገር ፍቅር፣ እንደገና ዋሽ ባንክ፣ እነዚህ እነዚህ ተጎድተዋል። አሁን በጣም በከፍተኛ ሁኔታ ትኑ መሳዎቹ ረጋግፋል ከፍኖተ ሰላም ከተማ በ27 ኪሎ ሜትር ርቀት ላይ በምትገኘው በቡሬ ከተማም ባለፈው ቅዳሜ በመንግስትና በፋኖ ታጣቂዎች መካከል የተጀመረው የተኩስ ልውውጥ ትላንት እሁድም ቀጥሎ በርካታ ንጹሐን ዜጎች እንደተገደሉ አንድ የከተማዋ ነዋሪ ለአሜሪካ ድምጽ ተናግረዋል። በፋኖና በመከላከያ ነበረ እዛ ላይ በአብዛኛው አሁን ታጥቀው ሀይል ሳሆን የሞተ ሲላናቸው የሞ ቴክኒክና ሙያ የሚባል ሰፈር ላይ ገብርኤል አካባቢ የሚባል ሰፈር አለ እዛ አካባቢ ላይ ነው በጣም ብዙ ሰዎች ሞተዋል። ዛሬም ሬሳው ዛሬ ራሱ አላስመሳ ብለው ሬሳው ዛሬ ታንኮች ቤት ውስጥ ያሉ ሰዎች ሁሉ ሙተዋል። ቅዳሜ እና እሁድ ሊንቀብር ነበረ። በጉዳዩ ላይ ከመንግስት በኩል ያለውን መረጃ ለማግኘት በመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደጋግመን ብንሞክርም ጥሪው ባለመመለሱ አልተሳካም። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድ እና የዩናይትድ ኪንግደም መንግስታት ባለፈው ሳምንት መጨረሻ በጋራ ባወጡት መግለጫ በቅርቡ በአማራ እና በኦሮሚያ ክልሎች በተቀሰቀሰው ሁከት የዜጎች ሞትና አለመረጋጋት እንዳሳሰባቸው ገልጸዋል። ሁሉም ወገኖች ሰላማዊ ሰዎችን እንዲጠብቁ ሰብአዊ መብቶችን እንዲያከብሩና ውስብስብ ጉዳዮችን በሰላማዊ መንገድ ለመፍታት እንዲተባበሩ ሲሉም መልእክት አስተላልፈዋል። ለአሜሪካ ድምጽ አስቴር ምስጋ ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዶ ነው። የእለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሄት ይቀጥላል። የአስቸኳይ ጊዜ አዋጅ መታወጁ ካለፉት አምስት ዓመታት ስህተቶቻችን ያለመማራችን ውጤት ነው ሲሉ የቀድሞ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው አዋጁን ተቃወሙ። በአሁኑ ወቅት በአማራ ክልል ያለው ችግር መሰረታዊ ምክንያቱ የብልጽግና መንግስት የፖለቲካ አመራር ክፍተት ነው ያሉት የፓርቲው መስራች አቶ ገዱ፣ ራሱ የሚፈጥራቸውን ፖለቲካዊ ችግሮች በወታደራዊ ኃይል መፍታት የመንግስት ባህሪ ሆኗል ሲሉም ተችተዋል አቶ ገዱ ይህን ያሉት በሚኒስትሮች ምክር ቤት በተደነገገው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት እንዲጸድቅ በቀረበበት ወቅት ነው የምክር ቤቱ አባላት አዋጁን በመደገፍ እና በመቃወም ሰፊ ውይይት ካደረጉ በኋላ በአብላጫ ድምፅ ጸድቋል ኬኔዲ አባተ ዘገባ አለው በአማራ ክልል የተፈጠረውን የጸጥታ መደፍረስ በመደበኛ መንገድ መፍታት አዳጋች ሆኗል በማለት የሚኒስትሮች ምክር ቤት ሐምሌ 28 ቀን 2015 ዓ.ም የደነገገው የአስቸኳይ ጊዜ አዋጅ ዛሬ ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል በምክር ቤቱ የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ስለ አዋጁ አስፈላጊነትና ተያያዥ ጉዳዮች ካቀረቡ በኋላ ከምክር ቤቱ አባላት አዋጁን በመደገፍና በመቃወም በርካታ ሀሳቦች ተሰንዝረዋል አራት ሰዓት ለሚጠጋ ጊዜ በተደረገው ውይይት ላይ ሀሳብ የሚያቀርባቸውን የመሰንዘር እድል ካገኙ አባላት መካከል አብዛኛው አዋጁን በመደገፍ አስተያየት የሰጡ ሲሆን ለዚህም ምክንያታቸውን አቅርበዋል። ከምክንያቶቻቸው መካከልም ጽንፈኛና ዘራፊ በሚል ስያሜ የጠሯቸው በአማራ ክልል ከመንግስት ኃይሎች ጋር በትጥቅ ግጭት ላይ የሚገኙ አካላት መከላከያ ሰራዊትን እንደደፈሩና እንዳጠቁ፣ ግድያዎችን እንደሚፈጽሙ፣ ህገ መንግስታዊ ስርዓትን በመጻረር መንግስትን በኃይል ለመናድ እንደሚንቀሳቀሱ፣ በዚህም ለክልሉ ብሎም ለአገር ልውና ስጋት እንደደቀኑ የሚገልጹ ይገኙበታል። በሌላ በኩል አዋጁን የተቃወሙ አካላት ይህ አዋጅ በክልሉ ላለው ችግር መፍትሄ እንደማያመጣ በመግለጽ ተቃውሟቸውን አሰምተዋል። የተቃውሞ ሀሳብ ከሰነዘሩት መካከል የሆኑት የቀድሞው የአማራ ክልል ርዕሰ መስተዳድር፣ የውጭ ጉዳይ ሚኒስትር እንዲሁም የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው በክልሉ ላለው ችግር ተጠያቂው የብልጽግና ፖለቲካዊ አመራር እንደሆነ በመግለጽ ለዚህም መፍትሄው ፖለቲካዊ ውይይት መሆኑን ተናግረዋል። የታወጀው የአስቸኳይ ጊዜዎች ፓርላማው እንዲያጸድቀው ቀርቦልናል። ይህ የሚገርም አሁንም ካለፉት አምስት ዓመታት ስህተቶቻችን፣ ጥፋቶቻችን መማር አለመቻላችን ነው። ያለፉት አምስት ዓመታት ያሳዩን አሁን በስልጣን ላይ ያለው መንግስት ራሱ ፖለቲካዊ ችግር ይፈጥራል፣ ያንም ፖለቲካዊ ችግር ፖለቲካዊ በሆነ መንገድ ከመፍታት ይልቅ በወታደራዊ ኃይል ለመፍታት ይንቀሳቀሳል። ይህ አሁን ያለው መንግስት ባህሪ ሆኗል። ፖለቲካዊ ችግሮችን በወታደራዊ ኃይል በጠመንጃ መፍታት ብቻ አኑሮ በአሁኑ ወቅት ኢትዮጵያ ምናልባትም በምድር ላይ ሰላም የሰፈነባት ሀገር ትሆን ነበር። ፖለቲካዊ ጉዳዮችን በኃይል ለመፍታት በርካታ የአስቸኳይ ጊዜ አዋጆች ታውጀው ተተግብረዋል። ቁጥር ስፍር የሌላቸው ወታደራዊ ኮማንድ ፖስቶች በሁሉም የሀገራችን ክፍሎች በተለያዩ ጊዜ ተቋቁመው ተንቀሳቅሰዋል። ነገር ግን አንድም ያቃለሉት ችግር የለም። የተወሰነ የሰላም ፍንጭ የታየው በፖለቲካዊ መንገድ ለመፍታት በተሞከረባቸው አካባቢ ብቻ ነው። ለምሳሌ የትግራዩን ጦርነት መውሰድ እንችላለን። ከብዙ እልቂት በኋላ ከብዙ የጋራ ጥፋት በኋላ ፖለቲካዊ ውይይት ሲጀመር ያ ጥፋት ወደ መገታቱ ሄደ። የኢትዮጵያ አስከፊው ጦርነት በታሪኳ የቆመው በፖለቲካዊ መንገድ ነው። አሁን በአማራ ክልል የተፈጠረው የተቃውሞ እንቅስቃሴ መሰረታዊ ምክንያቱ በሚገባ መታወቅ አለበት ብዬ አምናለሁ። መሰረታዊ ምክንያቱ የብልጽግና መንግስት የፖለቲካ አመራር እውቀት ነው። ምንም ልንሸፋፍነው አይገባም። ይልመታል አንዱ ከባለፉት ስህተቶቻችን መማር ያለብን የሚመስለኝ ህዝብ የሰፊው ህዝብ ጥያቄ የሆኑ ወደ ጥፋት የሚያመሩ ችግሮችን सकन निगलो आई खमस्त में ये थे कि गुरु चादर कोई मंगल कर फिबराया क्यों ፍረጫዎችን በማህበረሰብ ላይ በማሳረፍ የበለጠ ህብረተሰብ እንዲቆጣ የማድረግ መንገድ የበለጠ ጥፋቱን ያባብሰዋል። የምን እምነት አለ። የህዝብ ተወካዮች ምክር ቤት አባል ቢሆንም ዛሬ በምክር ቤቱ ስብሰባ ላይ የታደሙት ከረዥም ጊዜ በኋላ መሆኑን የገለጹት አቶ ገዱ ሀሳባቸውን በሚሰነዝሩበት ወቅት ከሌሎች አባላት ተደጋጋሚ የስነ ሥርዓትና የአካሄድ ጥያቄ ሲነሳባቸውና ክርክር ሲደረግ ተመልክተናል። አቶ ገዱ በክልሉ ሰላም እንዲመጣ መፍትሄ ይሆናሉ ያሏቸውን ተጨ ተጨማሪ ሀሳቦችም አንስተዋል። ሰላምና መረጋጋት እንዲመጣ ከተፈለገ ነው የሚታየ፣ አንደኛ መከላከያ ሰራዊት ያለምንም ቅድመ ሁኔታ ወደ ካምቡ ይመለስ። መንግስት በራሱ ክታትና አቅመሚስነት ያጣው ቅቡልነት በመሳሪያ ለማስከበር መሞከር የጥፋት መንገድ ነው። ሁለተኛ የአማራ ሕዝብና የብልጽግና ፓርቲ ግንኙነት በማይጠገንበት ደረጃ ስለተፈጠሰ በአስቸኳይ ሁሉንም የአማራ ኃይሎች ያቀፈ ጊዜያዊ አስተዳደር በማቋቋም ችግሩን ማቃለል ይቻላል የሚል እምነት አለ። ሌላው አሁን በአማራ ክልል በሚታየው የተቃውሞ እንቅስቃሴ ዋነኛ ተዋናዎች አርሶ አደሮች፣ ወጣቶች፣ ሰፊ ከተማ ነዋሪዎች ናቸው። ዋነኛ ደቃ ጥያቄያቸውም ሰርተን እንድንኖር ሰላማት ደሱን የደረስክበት ላለው እየደረሰብ ላለው በደል ፍትት ይሰጠን፣ በነጻነት እና በዲሞክራሲ መንገድ ሀሳባችንን እንግለጽ፣ ወዘተ የሚሉ ናቸው። ነገር ግን ህዝብን ከህዝብ ለማነሳሳት የሚደረጉ በመንግስት ደረጃ ኃላፊነት የቆደለው ነገር ነው እና መታረም አለበት። የምክር ቤት አባላት ጠረ ይህንን አዋጅ ባጽደቅ የለባቸው ሚሁኖ የሚጸብ ከሆነ

በምክር ቤቱ የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ፣ አቶ ገዱን ጨምሮ ከተወሰኑ የምክር ቤት አባላት በአዋጁ ላይ ለተነሱ የተቃውሞ ሀሳቦች በሰጡት ምላሽ ችግሮችን በውይይትና በድርድር መፍታት የመንግስትም አቋም መሆኑን ገልጸው፣ ሆኖም ይህን ሁኔታ ለመፍጠር በክልሉ ሰላምን ማስፈን ያስፈልጋል ብለዋል። ለዚህም አዋጁ እንደሚያስፈልግ አብራርተዋል። መንግስት ራሱ ህዝብ ላይ ህዝብ ያነሳሳል ተብሎ የተነሳው ነገር በእምነት በጣም የተሳሳተ ነው። ኢትዮጵያ ውስጥ የአስቸኳይ ጊዜ አዋጅ ይህን እንኳን ስናጸርቅ ዛሬ ለመጀመሪያ ጊዜ አይደለም። የዛሬ ሁለት ዓመት ሳንፈልግ የገባንበት የሰሜኑ ጦርነት ሁላችንም እዚህ ቤት ያለን የኢትዮጵያን ህዝብ የወከል ምክር ቤት አባላት አስቸኳይ ጊዜ አዋጅ እንድናዎች አስገድዶናል ያኔ አሁን ያስቸኳይ ጊዜ አዋጁ ላይ በተለየ አንግል ያነሳን ሰዎች እስኪ ወደ ኋላ መለስ ብለን ምን እንዳል እንየው የፈለገ የራሳችን ስሜት ቢኖረን ፖለቲካዊ ችግርን በአፈሙዝ መፍታት የሚፈልግ መንግስት ነው ተብሎ የተነሳው ነገር በጣም የተሳሳተ ነው የሚልበት አንዱ ምክንያት ለምሳሌ ይሄንን የታመመው የፖለቲካ ችግራችንን ማከምና ማዳን አለብን ብሎኮ መንግስት በጽኑ ያምናል። ለህዝም ነው ኢትዮጵያውያን እንደ ሀገር ችግር ናቸው በተባሉ ጉዳዮች ላይ ለመወያየት የሀገራዊ የምክክር ኮሚሽን የተቋቋመው። የተለያዩ ጥያቄዎች ስላሉ መንግስት ይፈስ የሚል የፖለቲካ አስተምሮ ልክ ነው ብዬ አላለ። ትክክልም አይደለም። ኢትዮጵያውያን ማለት ጥያቄ እያላቸው ነው። የታላቅ የአማራ ህዝብ ጥያቄ፣ የኢትዮጵያውያን ጥያቄ በሙሉ ምላሽ ማግኘት የሚችለው በመጀመሪያ ደረጃ ሰላም ስንሆን፣ ቀጥሎም አገር ሲኖረን። በአማራ ክልል መንግስት የመረጠው የህዝቡን ጥያቄ ለመመለስ የአስቸኳይ ጊዜ አዋጅ አውጀን ሰላምን ወደ ነበረበት መልሰን ማንኛውንም ጉዳይ በውይይት እየፈጣን የምንለድበት ኢንቫይሮመንት መጀመሪያ አስቀምጠን መስራት አለብን ተብሎ ለዚህ ነው። የአስቸኳይ ጊዜ አዋጁን ሕገ መንግስታዊነት የተፈጻሚነት ወሰንና ሌሎች በአዋጁ የተጠቀሱ ግልጽነት የሚፈልጉ ዝርዝር ጉዳዮችን በተመለከተ ከአንድ የምክር ቤት አባል ለተነሳው ጥያቄ ደግሞ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ምላሽ ሰጥተዋል። ምክር ቤቱም ሰፊ ውይይትና ክርክር ከተደረገበት በኋላ እስከ ስድስት ወራት እንዲቆይ የተደነገገውን የአስቸኳይ ጊዜ አዋጅ በ12 ድምጸ ተአቅቦና በ16 ተቃውሞ በአብላጫ ድምጽ አጽድቋል። የኢትዮጵያ ሰብዓዊ መብ ች ኮሚሽን ቅዳሜ ዕለት ባወጣው መግለጫ በአማራ ክልል ያለው የጸጥታ ሁኔታ መሻሻል እያሳየ እንደሚገኝ መንግስት መግለጹን ጠቅሶ የተወካዮች ምክር ቤት የአስቸኳይ ጊዜ አዋጁን የሚያጸድቀው ከሆነ የጊዜ ተፈጻሚነቱ ከአንድ ወር ወይም ከሳምንታት እንዳይበልጥ ጠይቆ እንደነበረ ይታወሳል። ኮሚሽኑ ለምክር ቤቱ በላከው ምክር ሀሳብ የአዋጁ ከባቢያዊ ተፈጻሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀ ሲሆን የዳኞችና የምክር ቤት አባሎች የልዩ መብት ጥበቃን ማረጋገጥ እንደሚያስፈልግም ገልጾ ነበር። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ ተፋላሚ ወገኖች በአማራ ክልል የሚያደርጉትን ግጭት ያለአንዳች ቅድመ ሁኔታ በአስቸኳይ እንዲያቆሙ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ ያቀረበ ለውይይትና ለሰላማዊ መፍትሄም ሁኔታዎችን እንዲያመቻቹ ጠይቋል። በክልሉ በሚካሄድ ግጭት በሰላማዊ ሰዎች ላይ ዘርፈ ብዙ ጉዳት እየደረሰ እንደሆነም ያስታወቀው ኮሚሽኑ ሶስተኛ ወገኖችም ችግሩ ሰላማዊ መፍትሄ የሚያገኝበትን መንገድ እንዲያመቻቹ ጥሪ አቅርቧል። መንግስት በበኩሉ አሁንም የሰላም በር ክፍት ነው ይላል። መለስካቸው አምሀ ዘገባለሁ። በአማራ ክልል በኢትዮጵያ መከላከያ ሠራዊትና በፋኖ ታጣቂ ቡድን መካከል እየተካሄደ ነው ያለው ደም አፋሳሽ ግጭት በእጅጉ እንደሚያሳስበውና በቅርበት እንደሚከታተለው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ተፋላሚ ወገኖች ግጭቱን ያለምንም ቅድመ ሁኔታ በአስቸኳይ እንዲያቆሙ ጥሪ አቀረበ። ከነሐሴ ሦስት ቀን 2015 በኋላ በክልሉ ትልልቅ ከተሞች የነበረው ብርቱ ግጭት የቀነሰ ቢሆንም በሌሎቹ የተለያዩ ስፍራዎች የቀጠለ እንደሆነም የኮሚሽኑ መግለጫ ይናገራል። ችግሩ ዘላቂ መፍትሄ እስኪያገኝም አሳሳቢነቱ እንደሚቀጥል ይጠቁማል። በግጭቱ ምክንያት እስከዛሬ ያለውን ጉዳት ለአሜሪካ ድምፅ የተናገሩት በኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ከፍተኛ ዲሬክተር ዶክተር ሚዛን አባተ ሁኔታውን በዝርዝር ለመከታተል ያለውን የተደራሽነት ችግር ጠቁመው የሚከተለውን ብለዋል። ግጭቱ ከተከሰተ ጀምሮ ሰላማዊ ሰዎች ላይ ከፍተኛ ችግር እንዳስከተለ እናውቃለን። የሞቱ ሰዎች አሉ። የአካል ጉዳት የደረሰባቸው፣ የንብረት መውደብ፣ በሀገር ውስጥ ተፈናቃዮች ላይ የሰብአዊ እርዳታ ማድረስ አለመቻል፣ በስደተኞች ላይ እንደዚህ ያለው ተጽዕኖ፣ እነዚህ በሙሉ በዝርዝር ማስቀመጥ ባንችልም፣ ግን በዋነኛነት እስካሁን ባለው ሁኔታ ያሉ ችግሮች ምንድን ናቸው የሚለውን ለመዘገብ ነው የሞከር ነው። ይህ እንግዲህ አማራ ክልል ነው። ከዛ በተጨማሪ ግን ከአማራ ክልል ወጣ ስ ደግሞ ከዚሁ ጋር በተያያዘ እንግዲህ አስቸኳይ ጊዜ አዋጁ ብሔራ ከአማራ ክልል ውጭም ተግባራዊ እንደሚደረግ አስቸኳይ ጊዜ አዋጆች ላይ እየተመለከተ ከመሆኑ ጋር በተያያዘ አዲስ አበባ ላይ ደግሞ እንደዚሁ መጠነሰፊ እስር መኖሩን ለመገንዘብ ችለናል። የታሰሩ ሰዎችን አያያዝ በተመለከተ የት ቦታ እንዳሉ በሚመለከት ግን ተጨማሪ ስራዎችን መስራት እንደሚፈልግ ለማመላከት ሞክረናል። ከግጭቱ ጋር በተያያዘ በቁጥጥር ስር ስለዋሉ ተጠርጣሪዎች የአስቸኳይ ጊዜ አዋጅ እዝ ጠቅላይ መምሪያ ባለፈው ሳምንት መጨረሻ ላይ በሰጠው መግለጫ 23 የወንጀል ተጠርጣሪዎችን ብቻ እንደያዘ አስታውቋል። አክሎም ኮማንድ ፖስቱ ሥራ ከጀመረ ጊዜ ወዲህ በኮማንድ ፖስቱ በቁጥጥር ስር ከዋሉት ግለሰቦች ውጪ በቁጥጥር ስር የዋለ ተጠርጣሪ አለመኖሩንና ከዚህ ውጭ እየተሰራጨ ያለው መረጃ የተሳሳተ መሆኑን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ ረገድ የተለየ መረጃ ያለው ይመስላል። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን አንዱ ከሚያደርጋቸው ስራዎች ውስጥ ከሚያከናክሏቸው ስራዎች ያለ አግባብ የሚታሰሩ ሰዎች በተመለከተ ክትትል ያደርጋል። በታሰሩበትም ጊዜያት ምክንያታዊ ጥርጣሬ ሪዝነብል ሰስፒሽን ከሌለ እንዲለቀቁ እናደርጋለን። ምክንያቱም በወንጀል ላይ ያልተሳተፉ ሰዎች የሚታሰሩበት አንዳች ምክንያት ስለሌለ ቁጥጥር ስር ከዋሉ በኋላ ደግሞ አያያዛቸውም ሰብአዊነትን የተላበሰ ለአቢዩዝ እንዳይጋለጡ እናደርጋለን ማለት ነው። ከዚህ አንጻር እንግዲህ እኛ በርካታ ስሮች እንዳሉ ተጨባጭ መረጃዎች ያሉን በመሆኑ እኛም ብቻ ሳይሆን በዚህ ጉዳይ ላይ የሚሰሩ ተቋማት እነዚህን ጉዳዮች የማጣራት ለመንግስት አስፈላጊ ምክረ ሀሳብ እንዲያቀርቡ አክሰስ መሰጠት ይገባዋል ብለን እናምናለን። በዚያ መልኩ ነው ጥሪ እያደረግ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህ መግለጫው ላይ እንዳመለከ በተመለከተው የሰብአዊ መብቶች ጥሰት መሠረት ግጭቶች በመሆናቸው ግጭቶች በሰላማዊ መንገድ እንዲፈቱ ይጠይቃል። ዶክተር ሚዛኔ አባተ ግጭቶች፣ ጦርነቶች እስካልቆሙ ድረስ የሰብአዊ መብቶች ጥሰቶቹ እንደሚቀጥሉ እናምናለን። በዚህም መሰረት ነው እንግዲህ ከእያንዳንዱ ግጭት በተጀርባ ያለመረጋጋት የሰላም እጦትና ጦርነት ስላለ እነዚያን ነገሮች መፍታት ቅድሚያ ሊሰጣቸው የሚገባ ጉዳዮች በመሆናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን እንግዲህ በተደጋጋሚ ዞ የኛው ለሶስተኛ ጊዜ ነው ጥሪ ሲያደርግ በሰላም አማራጮች ቅድሚያ እንዲሰጡ የሚልኛ ምክረ ሀሳብ ነው የምናቀርበው። ምናልባት በዚህ ምክረ ሀሳብ ላይ እንደተጨመሪ ያደረግነው እንግዲህ ከጫና ማድረግ በሚለው መንፈስ ሳይሆን በመነጋገር ዓለም አቀፍ ተቋማትም እንደዚሁ በዚህ በኩል የሚጠበቅባቸውን ሚና እንዲጫወቱ ከመንግስት አካላት ጋር የማነጋገር የማደራደር ለሰላም እንዲቀመጡ የማግባባት ስራዎችን እንዲሰራ በዛ መልኩ ነው እኛ ጉዳዩን የምናየው ማለት ነው። ኮሚሽኑ በዚህ መግለጫው ለምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድ፣ ለአፍሪካ ሕብረት፣ ለተባበሩት መንግስታት ድርጅትና በኢትዮጵያ ለሚገኙ የዓለም አቀፍ ማህበረሰብ ልዑካን በግጭቱ የተጠመዱ ወገኖች ውይይት እንዲያካሄዱ ሁኔታዎችን እንዲያመቻቹ ጥሪ አቅርበዋል። በመንግሥት በኩል በተደጋጋሚ እንደሚገለጸው የሰላም በር ክፍት ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል የተለያዩ አካባቢዎች የኦሮሞ ነጻነት ታጣቂዎችን ለማሰስ በሚል የሚንቀሳቀሱ የጸጥታ ኃይሎች በሰላማዊ ሰዎች ላይ ያደርሳሉ ያሉትን የሰብአዊ መብት ጥሰቶች እንዲያቆሙ ጥሪ ያቀረቡ በሌላ በኩል በኦሮሚያ ክልል ምዕራብ ሸዋዘን ጮቢ ወረዳ ባለፈው ሳምንት በርካታ ሰላማዊ ሰዎች በመንግስት ኃይሎች እንደተገደሉ አንዳንድ የአይንማኞችና የአካባቢ ነዋሪዎች ተናገሩ። በጉዳዩ ላይ ከዞን ከኦሮሚያ ክልልና ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት እስካሁን ድረስ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በምዕራብ ሸዋ ዞን ጮቢ ወረዳ በሰላማዊ ሰዎች ላይ እንደተፈጸመ ስለተገለጸው ግድያ መረጃ እያሰባሰበ መሆኑን ጠቅሶ ምርመራ ለማከናወን የአካባቢው የጸጥታ ሁኔታ እንደሚያዳግትም አስታውቋል። ናኮር መልካ ተጨማሪ ዘገባ አለው። በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የፖለቲካ ፓርቲዎች ትናንት እሁድ ባወጧቸው መግለጫዎች በክልሉ በሰላማዊ ሰዎች ላይ ይፈጸማል ያሉት መጠነ ሰፊ ግድያ እንዲቆም ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ባወጣው መግለጫ ሕዝብን በጅምላ በጠላትነት በመፈረጅ እና በመግደል ዘላቂ ሰላም እንደማይገኝ አሳስቧል። የፓርቲው የሕዝብ ግንኙነት ኃላፊ አቶ ሱልጣን ቃሲም ከነሐሴ አንድ ቀን 2015 ዓ ም ጀምሮ ባሉት ቀናት በተለያዩ ወረዳዎች የመንግስት የጸጥታ ኃይሎች በሰላማዊ ሰዎች ላይ የሰብአዊ መብቶች ጥሰቶችን እንደፈጸሙ ተናግረዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ጮቤ ወረዳ በኬወፉ በተባለ ቀበሌ አርሶ አደሮች እንደተገደሉ ገልጸዋል። የደረሱ ጉዳት ከፍተኛ ነው። ወደ አስራ ሁለት አካባቢ ሰዎች ናቸው የሞቱት ደቡብ ወረዳ ውስጥ ነው ያ ጉዳት። ህጻናትን፣ አዛውንት፣ የሚያጠቡ እናቶችም ጭምር ሲቪሊያንስ፣ ምንም አይነት የፖለቲካ እንትን ውስጥ የሌሉ አርሶ አደሮች እና ሰላማዊ ዜጎች ናቸው ጉዳት የደረሰባቸው የጮቢው። እንደው መረጃ ወጥቶ የምናየው ይሆናል እንጂ በተለያዩ የኦሮሚያ ክፍሎች ተመሳሳይ ሁኔታዎች ከዚህ ፊትም ተፈጥረዋል። አሁንም መረጃዎችም ያሉበት ሁኔታ አለ። ከዚህ ተስፋ ሰጪ የነበረው የሰላም ድርድር ተመልሰው ወደ ጠረጴዛ ዙሪያ መመለስ ባለመቻላቸው እና ወደ ጦርነት በመመለሳቸው ምክንያት ህዝቡ እየተጎዳ መሆኑን ማሳያ ነው። የመንግስት ወታደሮች ኦሮሞ ነጻነት ሰራዊትን ለማሰስ በሚል በተለያዩ አካባቢዎች ይንቀሳቀሳሉ። ሲንቀሳቀሱ ህዝቡ የእነሱን ማንነት እና ለምን እንደሚንቀሳቀሱ በአግባቡ ሳይረዳ ሊሸሻቸው ይችላል። ሁኔታውን ባለመረዳት እርምጃ የሚወስድባቸው ሰዎች አሉ። ስማቸውን መግለጽ ያልፈለጉ አንድ የጮቤ ወረዳ ነዋሪ እርሳቸው ከግድያ ቢያመልጡም ሌሎች ጓደኞቻቸው ግን እንደተገደሉ ተናግረዋል። ው ጀልቀባ የመንግስት ኃይሎች ጠዋት መጥተው ከቤት ይዞን ሄዱም። በአንድ ቦታ የተያዝነው አራት ስንሆን አምስት ሰዓት ገደማ ነበር። ከሌላ ቦታም እንዲሁ ብዙ ሰው ይዘዋል። ሸክማ ሸክሞ ለረጅም ርቀት ካስከዱም በኋላ ምንም ሳይመረምሩን በአንድ ቦታ አስቀመጡን። መጀመሪያ አንተ ምንድነህ ብለው ስጠይቁኝ ተማሪ ነኝ አልኳቸው ቀጥሎ ምንም ነገር አልጠይቁንም ወንድመን ጠርተው ሊገድሉት ሞከሩም ከዛ ጓደኛዬን ጠርተው ከገደሉት በኋላ እኔን ሲጠሩኝ በፈጣሪ እርዳታ መለጥኩ አጎትን ጥየው ነበር የድኩት እነርሱ ከስፍራው ከሄዱ በኋላም ሲመለስ እርሱንም ገለውታል እነዚህ የመንግሥት ኃይሎች በዛ ዕለት ቡና እየጠጡ የነበሩ አራት ሰዎችም ገለዋል በእውነቱ አሰቃቂ ድርጊት ነው የተፈጸመብን የኦሮሞ ነጻነት ግንባር ኦነግ በበኩሉ ፍጻሜ አልባውን ጦርነት በመግታት በሰላማዊ ሰዎች ላይ የሚፈጸመው አሰቃቂ ግድያ ሊቆም ይገባል በሚል ርዕስ ትናንት ባወጣው መግለጫ በምዕራብ ሸዋና በሌሎችም የክልሉ አካባቢዎች ግድያን ጨምሮ ሌሎችም የሰብአዊ መብቶች ጥሰቶች እንዲቆሙ አሳስቧል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ የመንግስት ኃይሎች ድርጊቱን የሚፈጽሙት የኦሮሞ ነጻነት ሰራዊትን እናስሳለን በሚል ሰበብ እንደሆነ ይገልጻሉ። ሰሞኑንም የተደረገው በምዕራብ ሸገር እንደዚሁም በአጠቃላይ ሁሉንም ኦሮሚያ ማለት በሚቻልበት ሁኔታ እየጨፈጨፈ ያለው የብልጽግና ቡድን በመፈክራቸው አሳውን ለመጥመድ ውሃውን ከስሩ ማድረግ አለብን ብሎ ባቀመጡት መፈክር መሰረት እያደረጉ ያሉ ህዝባችንን ከነቄው፣ ከነሀብቱ፣ ከነ ያፈራው ሁሉ እየጨፈጨፉበት ያለበት ሁኔታ ነው። ያለ የኦሮሞ ነጻነት ሰራዊትን መገባችሁ ደገፋችሁ ተብሎ እየተደረገ ያለው ነገር መቆም አለበት ብለን ነው። ሕዝቡን በዚህ ስም ሰለባ አድርጎ ለፖለቲካ ንግዳቸው ማድረግ የለባቸውም ብለን ነው። በአጠቃላይ ያስቀምጡ ሌላው የአካባቢው ነዋሪም በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ከዚህም በፊት ግጭቶች እንደነበሩ አስታውሰው በዕለቱ ግን ከሌሊቱ ስምንት ሰዓት ገደማ ተኩስ ሲሰማ እንደነበር ተናግረዋል። የመንግስት ኃይሎች በጠዋት በየቤቱ የሄዱ ሰዎችን ሲይዙ ወደ ፖሊስ ጣቢያ እንደሚወስዷቸው ጠብቀን ነበር ያሉት ነዋሪው፣ ይሁንና ቤት ለቤት እየዞሩ አንድ ነፍሰ ጡር እናትን ጨምሮ ተማሪዎችንና አርሶ አደሮችን ገድለዋል ሲሉ ገልጸዋል። የመንግስት ኃይሎች ወደ አካባቢያችን የመጡ ቶክስ የሚከፍቱት የኦሮሞ ነጻነት ሰራዊት አባላትን አስሶ ለማደን በሚል ነው። በዚህ ጉዳይ ግን ህዝቡ እጁ የለበትም። መታወቅም ሆነ የሥራ ድርሻም አይጠይቁም። በየቤቱ የዞሩ የሚይዙት አገር ሰላም ብሎ የተቀመጠውን ሰው ነው። በጦርነት ውስጥም አይደለም። ቡና የጠጡ የተገደሉም አሉ። በአንድ ቤት ሰባት ሰዎች እናገኙና ሲጠይቋቸው ቡና የጠጣን ነው አሏቸውም። ሁሉንም በጥይት ጨርሷቸው ሄዱም። አባታቸውና እናታቸው ተገድለው ብቻቸውም ቀርተዋል። አራት ሰዎችን ደግሞ ወደ ጫካ ወስደው ገድለዋል። አርብለትን ከግድያ ያመለጠ አንድ ወጣትን ተከታትለው ከቤተሰብ ቤት ወስደው ገድለውታል። በክልሉ የሚንቀሳቀሱት የሁለቱም ተቃዋሚ የፖለቲካ ድርጅቶች የህዝብ ግንኙነት ኃላፊዎች ማቆሚያ የሌለው ሲሉ ለገለጹት ግድያ መፍትሄው በመንግስትና በኦሮሞ ነጻነት ሰራዊት መካከል ተጀምሮ የነበረውን የሰላም ድርድር መቀጠል እንደሆነ አመልክተዋል። በጉዳዩ ላይ ከምዕራብ ሸዋ ዞን ከኦሮሚያ ክልልና ከፌዴራል መንግስት የጸጥታና ኮሚኒኬሽን ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ በምዕራብ ሸዋ ዞን ጮቢ ወረዳ በሰላማዊ ሰዎች ላይ እንደተፈጸመ ስለተገለጸው ግድያ መረጃ እያሰባሰበ እንደሆነ ጠቅሶ ምርመራ ለማከናወን ግን የአካባቢው የጸጥታ ይዞታ አዳጋች እንደሆነበት አስታውቋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የክልሎች ክትትልና ምርመራ ዘርፍ ኃላፊ አቶ ኢማድ አብዱልፈታ በጮቤ ወረዳ ተፈጸመ ስለተባለው ግድያ እያጣራን ነው፣ መረጃም እያሰባሰብን ነው። ተገቢውን ምርመራ ለማድረግ ግን የአካባቢው የጸጥታ ሁኔታ አስቸግሮናል ሲሉ አጠር ያለ ምላሽ ሰጥተዋል። በኦሮሚያ ክልልና በሌሎችም የአገሪቱ አካባቢዎች የሚፈጸሙ የሰብአዊ መብቶች ጥሰቶችን ለማስቆምና ሰላምና መረጋጋት ለማስፈን በመንግስትና የታጠቁ ኃይሎች መካከል ያለመቋረጥ የሚደረጉ ግጭቶች ቆመው ድርድር እንዲደረግ ኢሰመኮን ጨምሮ ሌሎችም የሰብአዊ መብቶች ድርጅቶችና የሲቪክ ማህበራት እንዲሁም የፖለቲካ ፓርቲዎች ጥሪ ሲያደርጉ እንደቆዩ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞው ምሽት መሰናዷችንን ነው በመከታተል ላይ የምትገኙት። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው ምዕራፍ እንሸጋግራለን። በጉራጌ ዞን በተከሰተ የኮሌራ ወረርሽኝ አራት ሰዎች ሞቱ። የኢትዮጵያ በኢትዮጵያ በቀጠለው የኮሌራ ወረርሽኝ በተለያዩ አካባቢዎች የሞት አደጋ እያስከተለ ይገኛል። ባለፉት ሁለት ሳምንታት ብቻ በጉራጌ ዞን አበሽጌ ወረዳ በተከሰተ የኮሌራ ወረርሽኝ ከ140 በላይ ሰዎች በበሽታው መያዛቸውና ሌሎች አራት ሰዎች ደግሞ መሞታቸውን የጉራጌ ዞን ጤና መምሪያ አስታውቋል። በደቡብ ክልል በአጠቃላይ ደግሞ ከሚያዝያ ወር አንስቶ ከ5000 በላይ ሰዎች ሲያዙ 66 ሰዎች መሞታቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዘገባለሁ። የጉራጌ ዞን በኢትዮጵያ የኮሌራ በሽታ ከታየባቸው አካባቢዎች አንዱ ነው። በዞኑ ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ሳለ ክብሩ እንዳሉት ከሐምሌ 30 ቀን 2015 ዓ.ም ጀምሮ በአበሽቄ ወረዳ በተከሰተ የኮሌራ ወረርሽኝ የሰው ህይወት አልፏል። 600 ቋሚና ጊዜያዊ ሰራተኞች አሉት ባሉት መሐመድ አወልድሻ ጣቢያ ውስጥ በተከሰተው በዚህ ወረርሽኝ የሚያዙ ሰዎች ቁጥር እየጨመረ መሆኑን ተናግሯል። እስካሁን ድረስ ወደ መቶ አርባ አካባቢ ህመምተኞች አሉ። የዛን ቀን በሁለተኛ በመጀመሪያ ቀንና በሁለተኛው ቀን ወይም ሰኞና ማክሰኞ አካባቢ አራት ሞቶች ተከስተዋል። ከጊዜ ወደ ጊዜ እየቀነሰ ቢመጣም እስካሁን አልቆመም። በሽታ ወደ ሌላ አካባቢ እንዳይዛመት ጥረት የተደረገ ስለመሆኑም አቶ ሳል አስረድተዋል። እዛ አካባቢ አሁን ካምፕ ከመሆኑ አንጻር ሰራተኞች እንቅስቃሴ መገደብ ያስፈልጋል። ወደ ማህበረሰቡ እንዳይሰራጭ ማለት ነው። አሁን የአዝመራ ወቅት ነው፣ የአረም ወቅት ነው። ስለዚህ ከባለሀብቱ ጋር ከወረዳው መንግስት ጋር በመነጋገር የተወሰነ ጊዜ ገደብ ተጥሏል። ሰራተኛው ወደ ውጭ እንዳይወጣም ወደ ውስጥ እንዳይገባም ማለት ነው። አንዱ የሰራ ነው ይሄ ነው። ሁለተኛ የውሃ አቅርቦት ችግር ነበረ። የውሃ አቅርቦት ስራ እየተሰራ ነው። ሶስተኛ የመጸዳጃ ቤት ችግሮች ነበሩ። መጸዳጃ ቤት አልነበረም። አሁን የመጸዳጃ ቤት አትሊስት በየቦታው እየተቆፈረ መጸዳጃ ቤት አጠቃቀም ላይ ማሻሻል ስራ እየተሰራ ነው። በደቡብ ክልል ከሚያዝያ አስር ቀን ሁለት ሺ አስራ አምስት ዓመተ ምህረት አንስቶ ከአምስት ሺ ሶስት መቶ በላይ ሰዎች ሲያዙ የአበሽኬ ወረዳን ጨምሮ ስተ ስድስት ሰዎች መሞታቸውን የክልሉ ህብረተሰብ ጤና ኢንስቲትዩት ምክትል ዲሬክተር አቶ ታሪኩ መለስ አረጋግጧል። ወረርሽኙ በክልሉ ከታየበት መያዝያ 10 ቀን 2015 ዓ ም አንስቶ ባለፉት 104 ቀናት ውስጥ በክልሉ 43 ወረዳዎች የተሰራጨ ሲሆን የተወሰኑ ወረዳዎችን ስርጭት መቆጣጠር መቻላቸውንም ምክትል ዲሬክተሩ ተናግሯል። አንድ ወረዳ ይዛምን የነበረው አሁን ባለ አርባ ሶስት ወረዳ ደርሷል። ግን እንደዛው ደግሞ ውጤት የተቆጣጠርናቸው አካባቢዎች አሉ። ወደ አስራ ሶስት ወረዳ መቆጣጠር ተችሏል። ኬዙን ስታነጠጥረው ትሬንዱን ስታይ የመቀነስ ነገር አለ። ኢንፋክት አዳዲስ ቦታዎች እየገቡ ነው፣ ግን ኬዙ እየቀነሰ ነው። በተለይ ዴዙ ደግሞ መጀመሪያ አካባቢ ላይ የነበረው ዴዝ በጣም በከፍት ያፍትለት ነው ሪፖርት ሲደረግ የነበረው አሁን ዴዙ በጣም ቀንሶ ነው የምናየው። ወረርሽኙ ይበልጥ በተስፋፋባቸው አስራ ሁለት ወረዳዎች ለሚገኙ ከአንድ ነጥብ ሁለት ሚሊዮን በላይ ሰዎች ክትባት መሰጠቱን ተናግሯል። በጉራጌ ዞን አበሽጌ ወረዳ የተከሰተውን ወረርሽኝን ለመቆጣጠር እንቅስቃሴ መደረጉን አስረድተዋል። አሁን ባለን ሁኔታ ለታካሚዎች የሚሆን ግሉኮስ፣ አይቪ ፍሉዶችን ጨምሮ ኤመርጀንሲ ድራጎች በሙሉ ማከሚያ መድኃኒቶች ገብተዋል። ድንኳን ምናምን ሳፖርት አድርገናል። እጃችን ላይ የነበረው ፓርትነሮች ሞብላይዝ ለማድረግ ሞክረናል። ታማሚዎችን የሚያክሙ የበሽታ ቀኝ ስራ የሚሰሩትን፣ ሪስክ ኮሚኒኬሽን ስራዎችን ላይም ለማየት ስልጠናዎች በፊትም ሰጥተናል። ከመግባት ከመከሲቱ አሁንም ፕላን አድርገን እየሰራ ነው። የእኛ ቲም ተሽከርካሪዎችን ይዞ እዛው እያገዘ ነው። የሶማሊያና የኦሮሚያ ክልል አዋሳኝ ከሆነችው ሞያሌ ከተማና በአርሲ ዞን ከምትገኘው ነንሰብ ወረዳ ውጪ በስዳማ በደቡብ በሶማሌና ኦሮሚያ ክልሎች የበሽታው ስርጭት መቀነሱን የተባበሩት መንግስታት ድርጅት ሰብአዊ ጉዳዮች የማስተባበሪያ ጽሕፈት ቤት ዩኤንኦቻ በሰሞኑ ሪፖርት አስታውቋል። ይሁን እንጂ በአማራ ክልል ዘጠኝ ዞኖችና 13 ወረዳዎች 2153 ሰዎች ባለፈው ወር ብቻ በበሽታው መያዛቸውን ገልጿል። በክልሉ 15685 ሰዎች በኮሌራ በሽታ መያዛቸውና 189 ሰዎች ለሕልፈተ ሕይወት መዳረጋቸውም ጠቅሷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። በኒጀር ሁንታው ታው በፕሬዝዳንት ባዙም ላይ ክስ ለመመስረት እየተዘጋጀ ነው አለ። የአፍሪካ ሕብረት በኒጀር ቀውስ ላይ ለመነጋገር ዛሬ አዲስ አበባ ላይ ስብሰባ ተቀምጧል። ሁንታው የቀጠናውን የኢኮኖሚ ማኅበረሰብ ኤኮዋስ በኒጀር ላይ የጣለውን ማዕቀብም አውግዟል። የኒጀርን ወቅታዊ ሁኔታ የዛሬ የአፍሪካ ነክ ርዕሰ ጉዳዮች ላይ የሚያተኩርበት ይሆናል። ቆንጅታዬ ዘገባ እየዘገባላት የኒጀሩ ሁንታ ቃል አቀባይ ኮሎኔል አማዱ አብድራማን ትናንት እሁድ ማታ በመንግስቱ ቴሌቪዥን ቀርበው በሰጡት መግለጫ ነው ፕሬዚደንቱን ከሰን ፍርድ ቤት ለማቆም ዝግጁ ነን ያሉት። ወታደራዊ መንግስት ከስልጣን ያስወገዳቸው ፕሬዚዳንት ከውጭ ሀገራት መሪዎችና ከዓለም አቀፍ ተቋማት ኃላፊዎች ጋር መነጋገራቸውን ተከትሎ እሳቸውንና የአገር ውስጥና የውጭ ግብረ አበሮቻቸውን በአገር ክደትና የአገር ፀጥታን አደጋ ላይ በመጣል ወንጀል ብቁ በሆኑ ብሔራዊና ዓለም አቀፋዊ ባለሥልጣናት ፊት ለፍርድ ሊያቀርባቸው አስፈላጊው መረጃ በሙሉ አሰባስቧል። ቃል አቀባዩ ዓለም አቀፉን ማህበረሰብ አስመልክተው ሲናገሩ አንዳንድ የዓለም አቀፍ ማህበረሰብ አካላት ለተወገደው አገዛዝ ጥቂት ፖለቲከኞች ድጋፋቸውን እየገለጹ ናቸው። ኤካዋስ በጣለው ሕገወጥ ማዕቀብ እጅግ ለተጎዳው ለኒጀር ሕዝብ ግን አላዘኑለትም። በተጣለው ማዕቀብ ህዝቡ መድኃኒት፣ መሰረታዊ ምግብና የኤሌክትሪክ አቅርቦትን እንዳያገኝ ተደርጓል። ከዚያ በሰዓታት ቀደም ብሎ ወደ ኒያሚ ተጉዘው የነበሩት የናይጄሪያ የእስልምና ሃይማኖት ምሁራን በሰጡት ቃል የሁንታው መሪዎች ከኤኮዋስ ጋር ግጭት ውስጥ ላለመግባት በሚል ድርድር ለማካሄድ ፈቃደኛ ነን ማለታቸውን ተናግረው ነበር። ክልላዊው ማህበረሰብ ኤኮዋስ ኔዥር ውስጥ ሲቪላዊ አስተዳደር እንዴት መመለስ እንደሚቻል በህገ መንግስቱ መሰረት የተመረጡት ፕሬዚደንት መሐሙድ ባዙምን እንዴት ወደ ስልጣናቸው ለመመለስ እንደሚቻል እየተመካከረ ነው። ባለፉት ሶስት አመታት ምዕራብ አፍሪካ ውስጥ መፈንቅለ መንግስት ሲካሄድ የኒጀሩ ሰባተኛ መሆኑ ነው። የወቅቱ የኤኮዋስ ሊቀመንበር በሆኑት በናይጀሪያ ፕሬዚደንት ቦላ ቲኑቡ ይሁንታ ወደ ኒያሚ የተጓዙት የሃይማኖታዊ ዲፕሎማሲ ልኡካን ከሁንታው መሪ ከጀነራል አብድራህማን ቺቻኒ ጋር በርካታ ሰዓታት የወሰደ ውይይት ነበር ያደረጉት። ኤኮዋስ ወታደራዊ እርምጃ ወስዳለሁ ብሎ ቢዝትም ሀገሪቱን የእርስ በርስ ጦርነት ውስጥ ይከታታል በሚል ስጋት እስካሁን ወታደር ማዝመቱ ላይ አልቆረጠም። ክልላዊ ማህበረሰብ ወታደራዊ እርምጃ ቢወስድ የክልሉን ውጥረት ያባ አባብሰዋል። የማሊ፣ የቡርኪና ፋሶና የጊኒ ሁንታዎች የኒጀሩ ናቻቸውን እንደሚደግፉ አስታውቀዋልና ቲቻኒ ባለፈው ቅዳሜ ለጊኒው ሁንታ የምስጋና መልእክት የሚያደርሱ ልዑካል ወደ ኮናክሪ ሰደው ነበር። ኡልፍ ሌሲንግ ኮንራድ ኤድኖር በተባለ መቀመጫውን ጀርመን ያደረገ የምርምር ተቋም የሳህል ፕሮግራም ኃላፊ ናቸው። የኒጀሩ ሁንታ ስልጣኑን እያጠናከረ የሄደ ይመስላል ብለው ኤኮዋስ ሁንታውን ለአጭር ጊዜ በሽግግር አስተዳዳሪነት እንዲቆይ ግፊት እያደረገ መደራደር የሚወስደው አማራጭ ሊሆን እንደሚችል አመልክተዋል። እንደ እርሳቸው አባባል ዩናይትድ ስቴትስ እና አውሮፓ ለሁንታው እውቅና ሰጥተው በክልሉ የጸጥታ ጉዳዮች ተባብረው ከመስራት ሌላ የሚሻል አማራጭ አይኖራቸውም። ፈረንሳይና ዩናይትድ ስቴትስ በክልሉ ከሁለት ሺ አምስት መቶ በላይ ወታደሮች አሏቸው። ከሌሎች ሀገሮች ጋር ሆነውም ለኒጀር ኃይሎች ወታደራዊ ድጋፍና ስልጠና የሚውል ብዙ መቶ ሚሊዮን ዶላር መድበዋል። የኒጀሩ መፈንቅለ መንግስት ለበርካታ ምዕራባውያን ሀገሮች ትልቅ ጉዳት እንደሚያስከትል ተመልክቷል። ኒጀር ትልቅ የዩሬኒየም አምራች ሀገር ከመሆኗም ሌላ እስካሁን በሳህል ክልል ስር እየሰደደ ካለው ከአልቃይዳና ከአይኤስ ጋር ግንኙነት ያለው ሸማቂ እንቅስቃሴ ጋር በመዋጋት የምዕራባውያን ጋር ሆና ቆይታለች። ቦኮ ሀራሞችም በአካባቢው የሚያደርሱትን ጥቃት እያጠናከሩ ናቸው። የኒጀር ዋና ከተማ የኒያሚ ነዋሪዎች ኤኮዋስ የሀገራችንን ተጨባጭ ሁኔታ አልተረዳም፣ እናም ጣልቃ እንዳይገባብን እያሉ ናቸው። ይሄ የኛ ጉዳይ ነው። እነሱን የሚያገባቸው ነገር የለም። ሲጀመር መፈንቅለ መንግስቱ ለምን እንደተካሄደ የሚያውቁት ነገር የለም። ባዙም የህዝቡን ፍላጎት አላከበሩም። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኤኮዋስ ቀውሱን በሰላማዊ መንገድ ለመፍታት የሚያስችሉ አማራጮችን በሙሉ ለመፈተሽ መወሰኑን ሀገራቸው እንደምታደንቅ ገልጸዋል። የፕሬዚደንት ባዙምን ደህንነት በሚመለከት ሁንታውን በኃላፊነት እንይዛለን ሲሉም አስታውቀዋል። ይሁንና ሀገራቸው የኤኮዋስን ወታደር የመላክ ሀሳብ ትደግፍ እንደሆነ የተናገሩት ነገር የለም። ሌላው ምዕራባውያን አያላን ከማሊና ከቦርኪና ፋሶ ቀጥሎ የሩሲያ ተጽዕኖ ኒጀርም ላይ እየጨመረ መሆኑ ያሰጋቸዋል። ሁለቱ ሀገሮች መፈንቅለ መንግስት ከተካሄደባቸው በኋላ የቀድሞ ቅኝ ገዣቸው የነበረችውን የፈረንሳይን ወታደሮች አስወጥተዋል። ማሊ ከዚያ ወዲህ ከሩሲያው ቫግነር ግሩፕ ጋር ሆና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይልን ከሀገሯ አስወጥታለች። በኒያሜም ባለፈው አርብ በፈረንሳይ ወታደራዊ ሰፈር ፊት ለፊት ነዋሪዎች የተቃውሞ ሰልፍ አካሂደዋል። ይህ በዚህ እንዳለ ፕሬዚደንት ባዙምና ቤተሰባቸው አሁንም በመኖሪያ ቤታቸው የምድር ቤት ውስጥ በቁም እስር ላይ ናቸው። የሁንታው ተወካዮች በቅርቡ ኒያሚን ጎብኝተው ለነበሩት የዩናይትድ ስቴትስ ምክትል የውጭ ጉዳይ ሚኒስትር ቪክቶሪያ ኑላንድ ኤኮዋስ ጣልቃ ገባለው ቢል ባዙምን እንገላቸዋለን እንዳሏቸው ስማቸው እንዳይጠቀስ የጠየቁ የምዕራብ ሀገር ወታደራዊ ባለስልጣን መናገራቸው የሚታወስ ነው። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወታደራዊ ገዢዎቹ መልካም ፈቃደኝነታቸውን ለማሳየት ብለው ሊለቋቸው አለመፈለጋቸው ያሳዝናል ማለታቸው ይታወሳል። የመጨረሻው ዘገባችን ስፖርት ነው። ኬኔዲ አባተ በሃንጋሪ ቡዳፔስት በሚካሄደው 19ኛው የዓለም አትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑካን ቡድን ትናንት ምሽት የሽኝት መርሃ ግብር ተዘጋጅቶለታል። በባህልና ስፖርት ሚኒስቴር አዘጋጅነት በሃይሌ ግራንድ ሆቴል በተካሄደው የአሸኛኘት መርሃ ግብር ላይ የቀድሞ ውጤታማ አትሌቶች ተሞክሯቸውን ለልዑካን ቡድኑ አጋርተዋል። በውድድሩ የሚሳተፉት አትሌቶች ሀገራቸውን አስቀድመው በቡድን ከሰሩ ውጤታማ መሆን እንደሚችሉም ምክራቸውን ለግሰዋል። በሻምፒዮናው የተለያዩ ርቀቶች የሚሳተፉ አትሌቶች ቶችም ጥሩ ልምምድ ማድረጋቸውንና ጥሩ ውጤት ለማስመዝገብ እንደሚያቀኑ መናገራቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዝግጅቱ ላይ የተገኙት የባህልና ስፖርት ሚኒስትሩ ቀጀላ መርዳሳ እንዲሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ ለልዑካን ቡድኑ መልካም ምኞታቸውን በመግለጽ መልእክት አስተላልፈዋል። 19ኛው የዓለም አትሌቲክስ ሻምፒዮና ከነሐሴ 13 እስከ 21 ቀን 2015 ዓ ም በሃንጋሪ ቡዳፔስት ከተማ ይካሄዳል። በአውስትራሊያና ኒውዚላንድ አዘጋጅነት እየተካሄደ ባለው የሴቶች የዓለም ዋንጫ ከአስተናጋጆቹ አንዷ በመጀመሪያው ዙር ስትሰናበት አውስትራሊያ በታሪኳ ለመጀመሪያ ጊዜ ለግማሽ ፍጻሜ ደርሳለች። ቅዳሜ ለት በደጋፊዎቻቸው ፊት ፈረንሳይን በፍጹም ቅጣት ምትረተው የመጨረሻ አራቱን የተቀላቀሉት አውስትራሊያዎች ከነገ በስቲያ ረቡ ለት በግማሽ ፍጻሜው እንግሊዝን ይገጥማሉ። እንግሊዝ ኮሎምቢያን ሁለት ለአንድ በማሸነፍ ነው ግማሽ ፍጻሜውን የተቀላቀለችው። ዋንጫውን ያነሳሉ ተብለው ቅድመ ግምት አግኝተው የነበሩትን የቀድሞ የዓለም ዋንጫ አሸናፊዎች በቅደም ተከተል አሸንፋ ለግማሽ ፍጻሜ የደረሰችው ስዊድን ደግሞ በግማሽ ፍጻሜው ከስፔን ጋር ትጫወታለች። ጃፓንን ሁለት ለአንድ በማሸነፍ የመጨረሻ አራቱን የተቀላቀለችው እና ሳትጠበቅ እዚህ የደረሰችው ስዊድን ባለፈው ሳምንት ደግሞ ዩናይትድ ስቴትስን መርታቷ ይታወሳል። አርብ ኔዘርላንድስን በተመሳሳይ ሁለት ለአንድ ያሸነፈችው ስፔን ለግማሽ ፍጻሜ ስታልፍ፣ ይህ የመጀመሪያዋ ነው። የግማሽ ፍጻሜ ሜ ጨዋታዎቹ ነገና ከነገ በስቲያ የሚደረጉ ሲሆን የፍጻሜው ጨዋታ ደግሞ የፊታችን እሁድ ይካሄዳል። የ2023-24 የእንግሊዝ ፕሪምየር ሊግ አርብ ለት ማንቸስተር ሲቲ ከበርንላይ ባደረጉት ጨዋታ ተጀምሯል። የአምናው ሻምፒዮን ሲቲ ዘንድሮ ወደ ሊጉ ያደገውን በርንላይን 3 ለ 0 በማሸነፍ ጅማሮውን ባሳመረበት በዚህ ጨዋታ ላይ የሲቲ የግብ ማሽን ኤርሊንግ ሀላንድ ሁለት ግቦችን አስቆጥሯል። በቀድሞው የማንቸስተር ሲቲ አምበል ቪንሴንት ኮምፓኒ አሰልጣኝነት የሚመራው በርንላይ በአንጻሩ የውድድር አመቱን በሽንፈት ለመጀመር ተገዷል። ሌሎች ዘንድሮ ፕሪምየር ሊጉን የተቀላቀሉ ሁለ ክለቦች ሉተን ታውን እና ሼፊልድ ዩናይትድም አመቱን በሽንፈት ነው የጀመሩት የፕሪምየር ሊጉ አብዛኛው የመክፈቻ ጨዋታዎች ቅዳሜ ዕለት የተካሄዱ ሲሆን ሉተን ታውን በብራይተን አራት ለአንድ ሼፊልድ ዩናይትድ ደግሞ በክሪስታል ፓላስ አንድ ለዜሮ ተሸንፈዋል አምና የዋንጫ ተፎካካሪ ሆኖ ሰንብቶ ውድድሩን በሁለተኝነት ያጠናቀቀው አርሰናል ኖቲንጋም ፎረስትን ሁለት ለአንድ አሸንፏል ኒውካስል ዩናይትድ አስቶን ቪላን አምስት ለአንድ ያሸነፈበት ጨዋታ የዛሬ ምሽቱ የማንቸስተር ዩናይትድ እና የወልቨርሃምፕተን ጨዋታ ከመካሄዱ በፊት ከመክፈቻ ጨዋታዎች ውስጥ ከፍተኛ ግብ የተቆጠረበት ነው። ተጠባቂ የነበረው የቼልሲና የሊቨርፑል አዝናኝ ጨዋታ ደግሞ አንድ እኩል በሆነ ውጤት ተጠናቋል። በትናንቱ የሁለቱ ክለቦች ጨዋታ ግርማ ሞገሱ ርቆት የነበረው ቼልሲ ያሳየው ድንቅ የጨዋታ የበላይነት ለደጋፊዎቹ አንዳች ተስፋን የሚያጭር እንደሆነ ታምኗል። በሌላ በኩል ከተወዳጅ የአውሮፓ ሊጎች መካከል የሆኑት የስፔን ላሊጋና የፈረንሳይ ሊግ አንድም የተጀመሩ ሲሆን የጣሊያን የጣልያን ሴሪያ ና የጀርመኑ ቡንደስሊጋ ደግሞ በያዝነው ሳምንት የመጨረሻ ቀናት ይጀምራሉ። ተመልካቾቻችን ለምሽቱ የያዝናቸውን መሰናዶች እዚህ ላይ ፈጽመናል። ኤደን ገረመው ከቀና ባሪያችን ኤልያስ አስማረ ጋር እንዲሁም ደግሞ ከመላ አሜሪካ ድምጽ የስቱዲዮ ባለሙያችን አዘጋቢዎች ጋር በመሆን አብሬያችሁ ቆይቻለሁ። በነገው ምሽት እንገናኝ። ሰላም ጤና ስትልን ደናደሩ Ibibu <laughs>